እኑ፣ ጤና ይስጥልኝ። እንደምንሰነበታችሁ? የምዕራብ ኢትዮጵያዋ ጋምቤላ ባለፈው ሰሞን ከደረሱት ግድያዎችና ግጭቶች ሀዘን ገና አልተጽናናችም። ከሁለት ሳምንት በፊት በምዕራብ ኢትዮጵያ ጋምቤላ ድንበር ተሻግረው ገብተዋል በተባሉ የደቡብ ሱዳን ታጣቂዎች የተፈጸመው ዘግናኝ ግድያ፣ እገታና ዘረፋ፣ እንደገናም በሳምንቱ በደቡብ ሱዳን ስደተኞችና በነዋሪዎች መካከል በጋምቤላ በተነሳ ግጭት ሰዎች መገደላቸውና መቁሰላቸው በየአቅጣጫው ማነጋገሩ ማስቆጨቱ ቀጥሏል። ሚያዝያ 7 2008 ዓ ም አርብ ለቅዳሜ አጥቢያ በሙርሌ ጎሳ ታጣቂዎች መፈጸሙ በተነገረው ጥቃት 182 ሰዎች መገደላቸው 108 ህጻናትና ሴቶች መታገታቸው እንዲሁም 2000 ያህል ከብቶች መዘረፋቸውን መንግስት አስታውቋል። ከጥቂት ቀናት በፊትም እነዚሁ ታጣቂዎች በጋምቤላ ሌሎች 26 ሰዎች መግደላቸውም ተሰምቷል። የኢትዮጵያ ወታደሮች የታገቱትን ለማስለቀቅ ደቡብ ሱዳን መግባታቸውና ጥቃት አድራሾቹንም መክበባቸው ከተሰማ ከሳምንት በላይ ሆኗል። በድምሩ 208 ሰዎች የተገደሉበት ጥቃት አነጋግሮ ሳያበቃ ባለፈው ሳምንት መጨረሻ እዚያው ጋምቤላ በደቡብ ሱዳን ስደተኞችና በነዋሪዎች መካከል በተነሳ ግጭት ሀያ አንድ ሰዎች መገደላቸው የዜጎችን ቁጭትና ሐዘን አባብሷል። በጥቂት ቀናት ልዩነቶች የደረሱትን እነዚህን ግድያዎች መከላከል አለመቻሉ ብዙ ጥያቄዎችን አስነስቷል። ተቃዋሚ የፖለቲካ ፓርቲዎችና የመብት ተሟጋቾች ነዋሪዎችን በተደጋጋሚ ለግድያ የሚያጋልጣቸው የላላ የድንበር ጥበቃና የአካባቢው ነዋሪዎች ትጥቅ እንዲፈቱ መገደዳቸው ነው ሲሉ ይከራከራሉ። የኢትዮጵያ የሀገር መከላከያ ሰራዊት ጥቃቶችን ለመከላከል ፈጥኖ ወደ አካባቢው ባለመድረስም ይወቀሳል። የኢትዮጵያ መንግስት ግን ወቀሳውን ባይቀበልም ግልጽ የሆነ ማስተባበያም አልሰጠም። ከግጭቱ በኋላም ስለተወሰዱ እርምጃዎች ከመንግስት በኩል እስካሁን ለህዝብ በግልጽ የተነገረ ነገር የለም። የጋምቤላው ግድያ ግጭትና መፍትሄው የዛሬው እንወያይ ርዕስ ነው። በውይይቱ የሚካፈሉ አራት እንግዶችን ነበረ የጋበዝ ነው የተገኙት ግን ሶስቱ ናቸው። እነርሱም ከኢትዮጵያ መንግስት የኮሚኒኬሽን ጉዳይ ሚኒስቴር መስሪያ ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ፣ አቶ ኝኬዋ ኦቻላ አኝዋ ሰርቫይቨል የተባለው የጋምቤላ የመብት ተሟጋች ድርጅት መስራችና ኃላፊ እንዲሁም በጋምቤላው ግጭት ላይ ተከታታይ ዘገባዎች ያቀረበው የኢንተርኔት ጋዜጠኛ ዳንኤል ብርሃኑ ናቸው። እንግዶቻችን፣ አመሰግናለሁ። የመጀመሪያው ጥያቄ ለአቶ መሐመድ ነው። አቶ መሐመድ፣ እንደተነገረው አካባቢውን የወረሩት የሙርሌ ጎሳ ታጣቂዎች የታጠቁት ጦር መሳሪያ በጣም ከፍተኛ ነበር ይባላል። ያደረሱትም ጉዳት ቀላል አይደለም። ምክንያቱ እንደው የተለመደው የጎሳ ግጭት የግጦሽ መሬትና ዘረፋ ብቻ ነው ማለት ይቻላል ወይ? በሙርሌ የጎሳ ታጣቂዎች በሀገራችን በጋምቤላ ክልል የተፈጸመው ሁኔታ የግድያውም፣ እገታውም፣ የከብቶች ዘረፋውም በጣም የሚያሳዝን ነው። ያው መንግስት በተለያየ ወቅት ሀዘኑንም ገልጿል። ከሀዘኑ ከመግለጽ ባሻገርም በርካታ ተግባራትን እያከናወነ ያለበት ሁኔታ ነው ያለው። መንግስት እንግዲህ፣ አንደኛ፣ የተወሰዱ ህጻናት እና ሴቶች ወደ ሀገራቸው በሰላም እንዲመለሱ ከፍተኛ እንቅስቃሴ በማድረግ ላይ ነው የሚገኘው። ሁለተኛ፣ በአካባቢው ላይ ጉዳት የደረሰባቸው ወገኖቻችን እንዲረጋጉ፣ ወደ መኖሪያ ቀያቸው እንዲመለሱ፣ ጉዳት የደረሰባቸው የተቃጠሉ ቤቶችንም በመገንባት ከፍተኛ ስራ እየሰራ ያለበት ሁኔታ ነው ያለው የሕክምና አገልግሎት የምግብ አቅርቦት ሌሎችም አስፈላጊ የሚላቸውን ድጋፎች በማከናወን ላይ ነው ያለው ከዛ ባሻገርም ይሄ ድርጊት ያው እንዳይፈጸምም በዘላቂነት መከናወን ባሉባቸው ጉዳዮች ላይ ከራሱ ከህብረተሰቡ ጋር የመተማመን ስራዎች በስፋት እየተሰሩ ያሉበት ሁኔታ ነው ያለው እና እንግዲህ የመንግስታችን ያው ዋነኛው ትኩረት ተጋላጭነታችንን መቀነስ ነው ተጋላጭነታችን የሚቀንሰው የተረጋጋ ሰላም በማስፈን ነው ለግጭት መንስኤ የሆኑ ሁኔታዎችን በተከታታይ ማስወገድ ነው። እንዲሁም በአካባቢው መሰረተ ልማቶችን ጨምሮ ሁለን ጠናዊ ልማት እንዲረጋገጥ በማህበራዊ አቅርቦቶች ህዝቡ ተጠቃሚ እንዲሆን፣ በኢኮኖሚው ተጠቃሚ እንዲሆን፣ በመሰረታዊ ልማትም እንደዚሁ ተጠቃሚ እንዲሆን ሰፊ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። በአጠቃላይም ከደቡብ ሱዳን መንግስትም ጋር ከደቡብ ሱዳን አማጼ ሀይል ጋም ያለን ግንኙነት ሰላማዊና ገንቢ በመሆኑ የተወሰዱ ህጻናት በሰላም እንዲመለሱ በድርድርም አብሮ በመስራትም እንዲመለሱ የማድረግ ስራው ተጠናክሮ የቀጠለበት ሁኔታ ነው ያለው። አቶ ኒኳር ሶስት ምን ይላሉ? ጋምቤላ ኢህአደግ መንግስት ስልጣን ከያዘበት ጊዜ ጀምሮ የግጭቶች መናሪያ ሆናለች። በአንዳንድ ጊዜ የጎሳ ግጭቶች ይፈጥራሉ። በተለይ በኖሮች መካከል የጎሳ ግጭቶች ይኖራሉ። በአንዳንድ ጊዜ ደግሞ የብሔር ብሔረሰብ ግጭቶች ይኖራሉ። ለምሳሌ በአስራ ዘጠኝ ዘጠና ሰባት ዘጠና ስምንት ሁለት ሺ ሁለት ላይ ባኛዋኮችና በኖሮች መካከል ግጭቶች ተፈጠረው ነበር። ከዛም አልፎ ባኛዋኮችና በመዠገር ግጭቶች ተፈጥረዋል። ሁለት ሺ ሁለት ላይ እንደ ኤሮፓ አቆጣጠር በመሬት መቅራመት ምክንያት በመጀመርና በማላገር ከመጡ ወገኖቻችን ግጭቶች ተፈጥረዋል። ከዛም አልፎ በጠር ወር በዘንድሮ ከአምሳ በላይ ህይወት ያለፉትን በኞክና በንወር መካከል ግጭት ተፈጥሮ ነበር። አስር ሺ ያክል የሚሆኑ ሰዎች ከቀያቸው ተፈናቅሏል። ስምንት መንደሮችም ተቃጥሏል። ይሄ የሚደረገው የኢህአዴግ መንግስት በአክራቢያ ሆነው ባለበት አካባቢ ነው። ምንም እርምጃ እስካሁን አልተወሰድም። የኢትዮጵያን ድንባር ጥሶ ጥቃት ያደረሱት በተመለከተ የመጀመሪያ ጊዜ አለመሆኑን ለማሳወቅ እወዳለው። በተለይ ከሁለት መቶ ሰው በላይ በአንድ ወቅት የሞቱበትና ከናቸው በላይ ህጻናት ሴቶችን መታፈን እና ከብቶችን መዝረብ የመጀመሪያ ጊዜ ቢሆንም ይሄንን ከመፈጠሩ በፊት ግን ኢህአዴግ መንግስት ባለበት ከሁለት ሳምንት በፊት በአጀሪና እና በኋላ በሚባል የኛክ መንደሮች አካባቢ እነዚህ ታጣቂዎች በኛኮች መንደሮች ጥቃት አድርሶ ነበር። በዛን ወቅት አስራ ዘጠኝ ሰዎች ህይወት ሲያልፉ አስራ አራት ህጻናት የሶስት ወር ሕፃን ሴት ልጅ ታፍኖ ተወስዷል። ነገር ግን ይሄ መረጃ ለኢህአዴግ መንግስት ደርሷል። ነገር ግን መንግስት ምንም ምንም አልወስድም እርምጃም አልወስድም። ይልቁንስ የኢህአዴግ መከላከያ ሰራዊት በየከተማው የመዘናኛ ቦታዎች ከሰላማዊ ወጣቶች ጋር እየተጋፋ መሆኑን ነው መረጃ የደረሰን። በዚሁ አኳያ ሲታይ ይሄንን ግጭት በቀላሉ መታገት ይቻል ነበር ባዮች ነን። በሌላ መልኩ ሲታይ ደግሞ የክልሉ ነባር ቤተሰቦች ከዚህ በፊት ራሳቸውን ሲከላከለው ነበር። ከእንደዚህ አይነት ጥቃቶች ያነ የራሳቸውን መጠነኛ በሆነ ዘመናዊ መሳሪያዎች እና ባህላዊ መሳሪያዎች ሲጠቀሙ የነበሩ ግለሰቦች ናቸው። ይሁንና የኢትዮጵያ መንግስት የጸጥታ ደህንነትና አላፊነት በተረከብበት ጊዜ ጀምሮ አካባቢ ከድንባር የሚመጡትን ጣጣቂዎች ክፍተት ተፈጥሯል። ይህን ኃላፊነት የጎደለ እርምጃ በአሁኑ ከፍተኛ የሰው ህይወት መቀሰፍ ንብረት የመወደም ከብቶችን የመዝረብ ምክንያት ሆኗል። ስለዚህ እኔ በበኩል መንግስት ድክመት እንዳለው ይታየኛል። ጋዜጠኛ ዳንኤል፣ አንተስ ምን ትላለህ? ሙርሌዎች ብቻ ይህ እንደሚያደርጉ አድገን እናስቀምጠው እንጂ እነዚህ ጎሳዎች መካከል ያለው ግጭት ከብትና ህጻናትን መዝረፍ፣ ሴቶችንም ጭምር መውሰድ ነገሩ ሁሉም የሚያደርጉት ነው። አንዱ ከሌላኛው የሚያደርገው ነው። የአሁኑ ቁጥሩ ከፍ ማለት ነው ለየት የሚያደርገው። አሁን ለምንድን ነው መንግስት ሙርሌዎች ይህን እየተሻገሩ ሲያደርጉ ቆይተዋል። የረጅም ጊዜ ታሪክ ያለው ነገር ነው፣ ግን አንድ ነገር ረጅም ጊዜ ሲደረግ የሆነ ነጥብ ላይ ከአሁን በላይ የሚልባት መስተር አለበት እንጂ እንደ መደበኛ ተቆጥሮ የተውበት ሁኔታ መኖር አልነበረበትም። እኔ እዛ ላይ ስተታይኛል። ሁለት ነገር የተጋጠመ ይመስለኛል እኔ በአንድ በኩል የክልሉ ታጣቂዎችን ትጥቅ አስፈትቷል መንግስት። በሌላ በኩል ባለፈው ሁለት ወር ውስጥ ልክ ድንበር ተሻግሮ በዛ በኩል በደቡብ ሱዳን በኩል የመዋቅር መደፍረስ ነበረ እና እርስ በርስም ግጭት ነበረ። የደቡብ ሱዳኑ ፕሬዚዳንት አካባቢን አስተዳዳሪ ቀየረ፣ አንስቶ አዲስ የሾመን ሰውዬ የአካባቢው ጎሳዎች አልተቀበሉትም። በዛ ምክንያት ወይ ደግሞ ለዚህም እልባት የሚሰጥ ውሳኔ ሳይወሰን ሁለት ወር ያክል ቆይቷል። እንግዲህ በሁለቱ አቅጣጫ ነው ሴኪሪቲ ቫክዩም የተፈጠረው። በዛ በዚህ በኩል በእርግጥ በአብዛኛው ትጥቅ ማስፈታት ነገር ነበር። ወደኛው በኩል ደግሞ ትጥቅ በሽበሽ ነው። ግን ያንን ሊቋጠር የሚችል ደህና አስተዳደር መዋቅር የለም። ይሄ ነገሮችን መጋጠም የፈጠረ ይመስለኛል። ይህኛውን ከፍተኛ ጥቃት ለማድረግ ግን ከዛም ያለፈም ነገር ሊኖርበት እንደሚችል ማሰብ ይቻል። በብዙ መልኩ ምን አይነት ሀይሎች ናቸው የተሳተፉት ና የምለው በሂደት የምናየው ነው ግን ተሻግረ የመጡበት ድንበር ያኙ ክሉኑ ማስተዋል ይገባል። በዚህ በኩልም ያለው ወረዳ ይሁን በሱዳን በኩል ያለው ፖቻል አንቅ ወሰድ አቶ መሀመድን በተደጋጋሚ የሚደርሰው ጥቃት መንስኤ ብሎ መንግስት የደረሰበት መደምደሚያ ምንድን ነው? እንግዲህ ከብቶችን የመዝረፍ ሁኔታዎች ከቦታ ቦታ በሚንቀሳቀሱ የረተሰብ ክፍሎች አካባቢ የተለመደ ነው። በውሃ ግጭቶች አሉ በመኖ ግጭት አለ ከብቶችን የመቀማማት ሁኔታዎች አሉ። እና ይሄ የአኗኗር ዘይቤ በዘላቂነት መቀየር አለበት የሚለው ነው ዋነኛው ጉዳይ ማለት ነው። ይሄ ደግሞ መሰረታዊ በሆኑ ጉዳዮች ላይ አሁን በተጀመረው መልኩ ተጠቃሚነታቸውን እያረጋገጠን ስንመጣ ለግጭት መንስኤ ማይሆኑ ምቹ ሁኔታ መፍጠር ላይ ፎከስ አድርጎ መስራት አለበት የሚል እቅድ ነው ያለው፣ አቅጣጫ ነው ያለው። ስለዚህ በዚህ አቅጣጫ እየተኬደበት ነው ያለው። በዘላቂነትም ይሄ መንስኤ ተወግዶ ስቴብል የሆነ አኗኗር በማረጋገጥ ይፈታል የሚል ነገር ነው ያለ። አቶ መሐመድ የችግሩ መንስኤ የአኗኗር ዘይቤ ነው ይላሉ። በዚህ ይስማማሉ አቶ ኒኬው። ታጣቂዎች በኢትዮጵያ ግዛት ውስጥ የሚገኙ አይደለም። መንግስት የአኗኗር ዘይቤ ይለወጣል ሲል በምን አይነት መልኩ የክሮስ ቦርደር የአኗኗር ዘዴ መለወጥ ሁለቱ ሀገሮች የድቡብ ሱዳን እና የኢትዮጵያ መንግስት የራሳቸውን የተለያዩ የፖሊሲ አመለካከት ያላቸው ሀገሮች ናቸው። በተለይም ደግሞ የሙርሌን ጎሰን በተመለከተ እነዚህ ዘላኖች አይደለም አርብቶ አደሮች ቢሆኑም በአንድ ቦታ ረግቶ የሚኖረው ህብረተሰብ ናቸው። ነገር ግን የእነሱን ቁጥር በጣም አነሰኛ ስለሆኑ አጎራባች ከሆኑት ብሔር ብሔረሰቦች ከአኝዋክም፣ ከዲንካ፣ ከኖርም እየሄዱ ህጻናት ሲሸፍኑና ሲወስዱን የእነሱን ቁጥር ለመጨመር የሚያደርጉት ጥረት ነው የአንድ ጉዳይ ነው። ስለዚህ እነዚህ ሰዎች የኢትዮጵያን ዜጎችን ለማጥቃት ሲመጡ እነዚህ ሰዎች ሰትል በሆኑበት አካባቢ ነው እንጂ ዘላን በሆኑበት አካባቢ አልነበረም እና ይሄንን አሳማኝ ምክንያት ሆኖ አይታየኝም። ምናልባት መንግስት እንደ መንግስት የራሱን ፖሊሲዎች መርምሮ እነዚህ በተለይ በጸጥታ ኃይሎች ላይ የቆሙትን ሰዎች እና ድርጅቶች ትክክል ስራ መስራት እንዳለባቸው ነው የምታይ ዳንኤል አንተስ ምን ትላለህ ቀደም ሲል አቶ መሀመድ በሰጡት አስተያየት ላይ አንድ ከደቡብ ሱዳን በኩል ድንበር ተሻግሮ የሚመጣ ችግር አለ ሁለት ደግሞ ጋምቤላ ውስጥ ያለው ችግር አለ ድንበር ተሻግሮ የሚመጣው ችግር ያው ጸጥታችን ነው ማጠናከል አለብን ከዛ ውጭ አሁን ሙርሌች የመጡበት ቦታ የደቡብ ሱዳን መንግስት ገና ተረጋግቶ እዚህ እስኪመጣ ድረስ ረጅም ጊዜ ይወስድበታል እዛው ሄደ አካባቢ ጸጥታ እንዲጠበቅ ማድረግ ምናልባት የተሻለ አማራጭ ሰሆን አይቀርም። ያንን ነው ኤክስፔክት ማድረገው። በኢትዮጵያ በኩል አንድ ያለ ነዋሪ ዘይቤ ያለ፣ ሁለተኛ ግን አሁን ጋምቤላ ካለው ባህሪ አንጻር ማለት ነው አሁን አኛ በአንጻራዊነት ቀድሞ የመጣ ነው ለመሬቱ። ኒዌር አሁንም ከዛ በስደት በኩል እየመጡ ናለች። በአብዛኛው እኮ ስደተኞቹ ኒዌር ስለሆኑ፣ በሌላ በኩል ደግሞ ከቀሪ ኢትዮጵያ ክፍል ደግሞ ለስራና የሚሄዱ ሰዎች አሉ። እነዚህን የሚያስተናግድ ማዕቀፍ መፍጠር መቻል አለበት። አጠቃላይ የኢንቴግሬሽን ችግር እዛ አለ። ከሌላ አካባቢ የሄደው ህዝብ ወደ ሀያ አምስት መቶ አካባቢ ይሆናል። እዛ ተደምሮ ማለት ነው ደገኛ ወይም ሀይላንደር የሚባለው እንደና ደግሞ አኛዋክ አለን ኑዌር አለን። እነዚህ ሶስቱ እንግዲህ ትላልቅ ናቸው በድምሩ ጠቅለን ስንወስዳቸው፣ እያንዳንዱ ከሌላኛው አንጻር ስጋት አለበት እና መዋቅሩ እነዚህን ሊያስተናግድ በሚችል ደረጃ የራሱ የአስተዳደር ሲስተሙ ችግር አለበት እና ያ ሊስተካከል እስካልቻለ ድረስ ግጭቶቹ በባህሪያቸው ይቀጥላሉ። አኛኮች ኑዌር በስደተኛነት ሲሆን በዋቴቨር ምክንያት ከሱዳን እየቀጠሉ መምጣታቸው ያሳስባቸዋል። ቀድማ ያለ ነው እኛ ነን መሬታችንን፣ ይቀማናል የእኛ ያለ ሰው ብለው ስለሚያስቡ የደገኞቹ መምጣት እንደዛ አይመቻቸውም። ደገኞቹ ደግሞ በሌላ በኩል እዛ በወረዳ አስተዳደሮች ፍትህ አያገኙም። ስለዚህ መከላከያ የፌዴራል ጋር ነው የሚሄዱት ፍትህ ሲፈልጉ፣ ወይሰው ሲገደልባቸው፣ ሲዘረፉ። ስለዚህ ዲስፋንክሽናል ነው የክልሉ በ መሰረታዊ የሆነ ችግር ያለት። አቶ መሐመድ በጋምቤላው ግድያ ተጠያቂ የተባሉት የሙሮሌ ጎሳ ታጣቂዎች ያገቷቸውን ህጻናት ለማስለቀቅ የኢትዮጵያ ወታደሮች ድንበር ተሻግረው ደቡብ ሱዳን መግባታቸው ባለፈው ሰሞን ተነግሯል። መንግስትም በዚሁ ጉዳይ ላይ ከደቡብ ሱዳን ጋር ተባብሮ እንደሚሰራ ማስታውቆ ነበረ። አሁን ምን ላይ ተደርሷል? ጉዳዩ በምን ደረጃ ላይ ይገኛል? ህጻናቱን የማስመለስ ጉዳይ የህይወት ጉዳይ በመሆኑ ከፍተኛ ጥንቃቄ የሚጠይቅ ነው። ተባብሮ መስራትን የሚጠይቅ ነው። ድርድርን የሚጠይቅ ነው። በዚህ ረገድ መንግስት እየሄደበት ያለው መንገድ ብስለት የተሞላበት ነው የሚሆነው። በዚህ ረገድም የተኬደባቸው ሰፊ ርቀቶች አሉ። ይሄ በቅርብ ጊዜ መፍትሄ ያገኛል። ልጆቹን ወደ ቀያቸው፣ ወደ ቤተሰቦቻቸው የመመለሱ ጥረት ውጤት ያስገኛል፣ የሚል ከፍተኛ የሆነ ተስፋ ነው ያለው። የደቡብ ሱዳን መንግስት ከኢትዮጵያ መንግስት ጋር በጋራ እየሰራ ያለበት ሁኔታ ነው ያለው። መንግስታችንም እንደዚሁ የተለያዩ ስልቶችን በመጠቀም በብስረት እየተንቀሳቀሰ ያለበት ሁኔታ ስላለ በቅርቡ ውጤት ይገኛል የሚል ነው ያለው። ያሉበት ቦታ እንደሚታወቅ እና እንደተከበበም ነበር የተሰማውን ይሄ ከተሰማ ከአንድ ሳምንት በላይ አልፏል። አሁን ያ ምን ደረጃ ላይ ይገኛል ህጻናቱ ምንም ጉዳት ሳይደርስባቸው በሕይወታቸው ላይ በአካላቸው ላይ ጥቃት ሳይፈጽም ወደ ቤተሰቦቻቸው፣ ወደ ወገኖቻቸው ወደ ሀገራችን እንዲመለሱ የማድረግ ሂደት ጥንቃቄ የሚጠይቅ በመሆኑ ነው። የተጨበጠ ነገር ሳይደርስ እንደዚህ እዚህ ቦታ ደርሰናል፣ እንደዚህ እያደረግን ነው፣ እዚህ ጋር ነው እንዲህ የመሳሰሉ ነገሮች ያልተገባው ለዚህ ነው። ጉዳዩ አሁን በቅርብ ጊዜ ፍሬ ሲያፈራ የተሟላ መግለጫ የሚሰጥበት ሁኔታ ነው የሚኖረው። አቶ መሀመድ፣ ባለፈው ሳምንት በደቡብ ሱዳን ስደተኞችና በነዋሪዎች መካከል የተነሳው ግጭትና ተቃውሞስ አሁን በምን ሁኔታ ላይ ነው የሚገኘው? የደቡብ ሱዳን ስደተኞች በሚኖሩበት አካባቢ አንድ ውሀ የሚያመላልስ መንግስታዊ ያልሆነ ተቋም ተሽከርካሪ ሁለት ህጻናትን ገጭቶ የገደለበት ሁኔታ ነው ያለው። ከዚህ አደጋ ጋር በተገናኘ ስደተኛ ጣቢያ ላይ ያሉ የደቡብ ሱዳን ስደተኞች በወገኖቻችን ላይ የፈጸሙት ጥቃት አለ። ይሄ ጥቃት በመፈጸሙ አንዳንድ ስሜቶች ተንጸባርቀዋል። ከሌሎች ሀገሮች ጭምር ኢትዮጵያ ተሻለናለች፣ ቤታችን ነው ብለው ነው የመጡትና በዚህ ረገድ ጥፋት ያጠፉትንና ንጹሐን የሆኑ ስደተኞችን ደግሞ ለይቶ ማየት ያስፈልጋል። ወንጀል የፈጸሙ ስደተኞች አሁንም በቁጥጥር ስር ውለው በህጋዊ መንገድ ምርመራ እየተካሄደባቸው ነው ያለው። መተማመን ላይ እየተደረሰ ያለበት ሁኔታ ነው ያለው። ሰላምና ጸጥታው አሁን የተረጋጋበት ሁኔታ ነው ያለው። አቶ ኒኬው፣ እርሶስ ከአካባቢው ምን አይነት መረጃዎች አግኝተዋል? እንደሰማነው በአርብ ዕለትና ቅዳሜ ዕለት ኢትዮጵያውያን የድቡብ ስደተኞችን በወስዶ ጥቃት ለመቃወም ሰላማዊ ሰልፍ በሚወጡበት ወቅት የመከላከያ ሰራዊት እና የፌዴራል ፖሊሶች በወስዶ ተመጣጣኝ ያልሆነ እርምጃ የተጨማሪ ንጹህ ኢትዮጵያውያን ህይወት መቅሰፍና መቁሰል ተዳርጓል። በዛን ጊዜ አራት ሰዎች እንደ ሞቱ በጤት እንደተጠቆሱ ተጠቆሱ የአይን ማኞችን ተናግሯል። በከፍተኛ ቁጥር ያላቸውን እንደተደባደቡም ተደባደቡም ተነግረውናል። የመንግስት እርምጃ ዜጎችን ከመጠበቅ አኳያ በጣም የወረደ ሆኖ ይገኛል። ሰላማዊ ሰልሶችን ማውጣት ለሞትና ለድብደባ የሚያደርግ ከሆነ መንግስት አፉን ሞልቶ በአገሪቷን ላይ ዜጎች ያለ ፍራት ሀሳባቸውን በነጻ የመግለጽ መብት አለ ማለት አይቻልም። ግጭቱ በተከሰዘበት ወቅት የአይን ማኞች እንደምንነግረውን በከፍተኛ መጠለያ የጸጥታ ኃይሎች በአካባቢ እንዳልነበሩ፣ በተጨማሪም አድሚኒስትሬሽን ፎር ፊጂ ን ሪተርኒዝ አፌርስ ሰራተኞች በቦታ እንዳልነበሩ ነው። ይህም የሚያሳየው ምንድን ነው? የእነሱን ስራ በትክክል በደንብ እንደማይስሩ አይነት ነገር አድርገው ነው። በሌላ በኩል ደግሞ እንዴት እንደታሰበም አይገባኝም። ስደተኞች ማስፈር ያለባቸውም ከዜጎች ርቀት ያለባቸው ቦታዎች ናቸው እና ያንን አልተደረገም። ገምቤላ ና ጀዌ ዳዌ እንደሚመስለኝ አራት ኪሎ ሜትር አካባቢ ነው። ካርሜ አስራ ሶስት ኪሎ ሜትር፣ አስራ ሁለት ኪሎ ሜትር ነው። ይሄ በእግር መካሄድ የሚቻል ነው። ለዚህ ነው እነዚህ ስደተኞች እንደ ዜጋ ከዜጋም በላይ ትሬት የሚደረግበት ምክንያት ምንም ምንም እንደሌለ ነው የሚመስለኝ። ወደ ዛሬ ሁለት ሳምንቱ ግድያ እንመለስና እንግዲህ እነዚህ ጥቃት አድራሾች ድንበር ተሻግረው ነው የመጡትና ኢትዮጵያን ከደቡብ ሱዳን ጋር የሚያዋስነው ድንበር ጠባቂ ያልነበረው ማለት ነው። ደቡብ ሱዳን ውስጥ ጦርነት እየተደረገስ ከሀገሪቱ ጋር የሚዋሰኑ የኢትዮጵያ ድንበሮች ጥበቃ መጠናከር አልነበረበትም ወይ? አቶ ኒኬው የመከላከያ ሰራዊት በአብዛኛው ከተማ ላይ ነው የሰፈረው። ድንበር አይደለም እየተቆጣጠረው ያሉት ሰራዊት ከተማ ከማስቀመጥ ድንበር ላይ ሄዶ ድንበሩን መቆጣጠር የራሱ ፋንታ ነው። ነገር ግን የአድግ ሰራዊት የአደግ መከላከያ የከተማ መከላከያ ነው። ይልቁንስ ብዙ ጊዜ እንደ አለ አደለ እንደ ፖሊስ አይነት ሆኖ ነው የምታይ። ሰላማዊ ሰልፍ በሚወጣበት ጊዜ እነሱ ናቸው ከፊት ለፊት ሰላማዊን ሰልፍን ለማስቀሰፍ የሚያደርጉት። የፖሊስ ስራ እየሰሩ ናቸው እንጂ የመከላከያ ስራ እየሰሩ አይደለም። በቀደም ሲል የተደረገው ግድያ ፕሬስደንት ነበረው ባንኮች ላይ እነዚህ ጣጣቂዎች እርምጃ ወስዶት ነበር። ለምን እርምጃ አልተወሰደም የሚለው መንግስት መመለስ የሚያስፈልግ ጉዳይ ይመስለኛል። አቶ መሐመድ የእርስዎ መልስ ምንድን ነው? አቶ ኒኬው ጥያቄውን አቅርበዋል። የኢትዮጵያ መከላከያ ሰራዊት በዚህ መልኩ የሚነሳ አይደለም። አንደኛ በዲሲፕሊን የታወቀ ነው። በደቡብ ሱዳንም በሶማሊያም በሌሎችም ሰላም ጭምር ሊያስከብርባቸው በሄዱ ሀገራት ጭምር በዲስፕሊኑ ለህዝብ ካለው ውግንና እንዲሁም በአጠቃላይ በሚሊተሪ ብቃቱም ጭምር ባለው ፖዘቲቭ በሆነ አመለካከቱ የታወቀ ነው። የሀገራችንንም ሉዓላዊነት ከማስከበር አልፎ ለሌሎች ሀገሮችም ጭምር ተምሳሌት የሆነ ሰራዊት ነው። በዚህ መልኩ የሚነሳ አይደለም። እዚህ ላይ መግባባት አለብን። አጠቃላይ ሰላማችን የሚከበረው ሁላችንም ጠመንጃ ስለያዘን አይደለም። በየቦታውም ፖሊስ እና ሰራ መከላከያ ሰራዊትም ስላቆምን አይደለም። በዋናነት ሰላማችን፣ ደህንነታችን ሊጠበቅ የሚችለው ተጋላጭነታችንን ስንቀንስ ነው። ዋናው እሱ ነው። በውስጣችን ያሉ ችግሮችን፣ የመልካም አስተዳደር ችግሮችን፣ የልማት ችግሮችን፣ ሰላማችንን የሚያናጉ ጉዳዮችን ስናስቀር ነው። በባለፉት ሀያ አምስት አመታትም እንደዚሁ ልማት አልተረጋገጠም የልማት ተጠቃሚ አልሆንም በሚል በሚነሳው ጉዳይ ላይ ሀገራችን ውስጥ ከተፈጠረው አጠቃላይ አቅም ኢኮኖሚያዊ አቅም፣ ሁለንተናዊ አቅም ከሰላም ጋር ተያይዘው ከፈጠርነው አቅም ውስጥ አንዱ ተጠቃሚ የጋምቤላ ክልላችን ነው። ሀያ አምስት አመት የነበረበትና አሁን ያለበትን ሁኔታ ብናነጻጽር ሰማይና ምድር ነው። ስለዚህ ሁሉም አካባቢዎች ተጠቃሚዎች ናቸው። መንግስታችንም ህዝቦችን ሁሉ እኩል የሚያይ መንግስት ነው፣ ፍትሀዊ መንግስት ነው። ስለዚህ በሁሉም አካባቢዎች ተመጣጣኝ የሆኑ እድገቶች እንዲረጋገጡ ሰፊ ስራዎች ናቸው እየተሰሩ ያሉትና በዚህ ረገድ አስተያየትም ስንሰጥ ሚዛናዊ መሆን አለብን፣ ፋክት ላይ መመስረት አለብን። ያሉንን ጠንካራ ሴቶችንም በዚህ አጋጣሚ መርሳት የለብንም እና ጠንካራ ጎኖችም አሉ። በዘላቂነት ግን ችግሮቻችንን ለመፍታት እንደ ሀገር በጋራ መስራት አለብን የሚለው ነው ወሳኝ። አቶ መሀመድ፣ ለዛሬ ሁለት ሳምንቱ ጥቃት የኢትዮጵያ መከላከያ ሰራዊት ፈጥኖ ባለመድረስ ተወቅሷል። ወረራው ሲፈጸም በስልሳ ኪሎ ሜትር ርቀት ላይ ይገኝ ነበር የተባለው ሰራዊት ፈጥኖ ቢደርስ ኖሮ ቢያንስ የጥቃቱን መጠን ሊቀንስ ይችል ነበረ ነው የሚባለው እና ይህ ያልሆነበት ምክንያት ምንድን ነው? የተለያዩ አስተያየቶች ናቸው የሚሰጡት። በሶሻል ሚዲያውም ሌሎችም፣ ሁሉም ከራሱ አንግል ነው የሚወስደው። አጠቃላይ ግን ከራሱ አንግል ወስዶ ሲያበቃ ግን የመከላከያ ሰራዊት ችግር ነው፣ የፖሊስ ችግር ነው፣ የአስተዳደሩ ችግር ነው፣ እንዲህ ብሎ ነው የሚያስቀምጠው። ዋነኛው ችግር እሱ ሳይሆን አጠቃላይ ችግሩ ከድህነት ጋር ተያይዞ ያለው ተጋላጭነታችን ነው፣ ያናውን አረስተ ኃይላችንን መቀየር አለብን ነው እንጂ መከላከያ ሰራዊቱ በዚህ ኪሎ ሜትር ነበር ማኑ ፕሩፍ ሊሰጥ የሚችለው ሊሆን አይችልም። መከላከያ ሰራዊታችን ሁሉ ጊዜም ህዝብን ለመጠበቅ ከኛ ህዝብ አልፎ ሌሎችንም ህዝቦች ለመጠበቅ የሚያስችል አቅም ያለው ሰራዊት ነው። ስለዚህ ከዚህ ጋር መያያዝ አለበት ብዬ አላስብም። ዳንኤል ቅዳሜና እሁድ በነበረው የተቃውሞ ሰልፍ እና ከዛ በኋላም ተያይዘው የነበረው አክቸዋሊ የሞብ ነገር ነው የነበረው ግርግር ነው የነበረው። በዛ ወቅት መከላከያ ተኩሶ ወይም ፌደራል ፖሊስ ተኩሶ የገደለው ሰው እኔ ወክሌ መረጃ አላገኘሁም ማለት ቢያንስ እስካሁን አልመጣም። አራት ሰው ብለው እሳቸው የጠቀሱት አራቱ ኔሮች ያው ደገኞችና አኙዋኮች ናቸው። በጋራ ሆነው በሰጡት አጥፋ መልስ እነዛ አራቱ ሰዎች ያለፉት እና እዛ ውስጥ ግዛት ማጠና ሀይል የጠቀሙት ሁኔታ ካለ ዝርዝሩ እንግዲህ ያው እናገኝ ይሆናል ወደፊት። መረጃው ፋቱ ግን በትክክል መቀመጥ ስላለበት ነው። አቶ ኝካዌ በእርስዎ እምነት በጋምቤላ የደረሱትን ጥቃቶች መከላከል ይቻል ነበር ወይ? እንዴትስ ነው መከላከል ይቻል የነበረው? እንግዲህ ጋምቤላ ትንሽ ክልል ናት፣ ከሌሎች ክልሎች ሲነፃፀር ሰፊ ርቀት ያለበት ቦታ አይደለም። ግድያ የተፈጠረው በመጀመሪያ ግል አካባቢ ነው። ግል አካባቢ ደግሞ ፕኝዶ ከተማ የሰፈሩ ወታደሮች አሉ። እኔ እንደሚመስለኝ ግን እዛው ፕኝዶ መኖር አልነበረባቸውም። ድንበር ሄደው ከድቡብ ሱዳን የሚመጡትን ሰዎች መቆጣጠር ይችሉ ነበር። አንድ ጉዳይ ነው። በሁለተኛ ደረጃ ስታይ ደግሞ እነዚህ ሰዎች ከዚህ በፊትም በኃይለስላሴም ጊዜ በደርግም ጊዜ በአሁኑም ችግሮች ነበሩ። ክሮስ ቦርደር ጉዳዮች ነበሩ። ነገር ግን እንኳን ጌሎም ቀርቶ እንኳን ባሮም ቀርቶ አኮቦም ተሻግሮ ማያውቁም ነበር የነዚህ ሱዳን ጣጣቂዎች ያ ያደረገበት ምክንያት መንግስት የህብረተሰቡ ደህንነትን ይቆጣጠራል ኃላፊነትን ይወስዳል ባለበት ጊዜና እነዚህ ሰዎች የራሳቸውን ከዚህ በፊት ራሳቸውን ሲከላከሉበት የነበረው መሳሪያ ዘመናዊና ባህላዊ መሳሪያዎች ስለተነጠቁባቸው ነው እንደሚመስለኝ ከሆነ። በሶስተኛ ጉዳይ ግን ባሮ ወንዝ አካባቢ የተፈጠረው በኖሪዎች ላይ የተፈጠረው ችግር እንግዲ ማዴን በላሪ አካባቢ ያለው እንትን አካባቢ ነው። ፖሊሶች ብቻም አይደለም መከላከያም እዛም ነበሩ፣ በቅርበት ነበሩ እና እዛ ሄደው መቆጣጠር ሲችሉ ይህ የንሱን አይል ቃቃታቸው ከቻንግ እና ከጅከው መውሰድ ችሎ ነበር። ያ ግን አልሆነም። እንግዲህ እሳቸው ጥቃቱን ለመከላከል መደረግ የነበረበት አልተደረገም ነው ያሉት። ጋዜጠኛ ዳንኤል አንተስ ምን ትላለህ? እንደዚህ አይነት ነገር በተደጋጋሚ የሚከሰት ሲሆን የጸጥታ ምን አስተዳደር ትንታኔ ውስጥ ነው ገብቶ የሆነ ነገር ሊቀየስለት ይገባ የነበረው እና የግድ ከዚህ በፊት ለሚደርሱ አልገባን እንኳን ባይባል እንደ አንድ የጸጥታ ነጥብ ተይዞ ፈጣን ምላሽ የሚሰጥ አካባቢ የሆነ ኃይል ሊኖር ይገባ ነበር ማለት። እዛ ላይ እኔ ግርታለኝ። ያጋጥማል ግን ያጋጥማል ሲባል ነበልና በጅቡቲ በኩል ለምሳሌ ብዙም አያጋጥም። ይሄና ነገ ጠዋት ጅቡቲ ጋር ቢያጋጥም ለምን ድንበር ላይ ሰራዊት አላቆማችሁም አይባልም። የኢትዮጵያ ድንበር ሰፊ ነው። ሁሉም ጋር ወታደር ላይ ቆም ይችላል። ለምሳሌ ሶማሌ አካባቢ በሶማሌ ክልል አንድ ጸጥታ አካል በየተወሰነ ርቀቱ እነሱ በሌሉበት ቦታ ልዩ ኃይል አለ ቀረብ ያለ ወረዳ መዋቅር ላይ የማስጠንቀቂያ የሚሆን መልክት ማስታለፈ መዋቅሩን በደንብ የተደራጀ ነው። ጋምቤላ ላይ ሁሉ ነገር ያለው አይመስልም። እና ይህ ማብራሪያ የሚያስፈልገው ነገር ነው። ግጥሞች እንደሚሆን አስባለሁ እንጂ ዱብዳ አይደለም። ስለዚህ የኦኚኮን ሀሳብ እጋራለሁ። በቀናትና በሳምንታት ልዩነት ከደረሱት የቅርብ ጊዜዎቹ ጥቃቶች በመነሳት አሁን ላይ ሆኖ ሲታሰብ በጋምቤላ ጥቃቱ ወደፊትም ላለመቀጠሉ ምን መተማመኛ አለ? አቶ መሐመድ ዋና መተማመኛችን በቀጣይ መሆን ያለበት የውስጥ አቅማችንን እያጠናከረው መሄድ ነው። ሌላኛው ደቡብ ሱዳንን ጨምሮ አብሮ የማደግ ስትራቴጂ አለን። እኛ የውስጥ ሰላማችንን ብቻ ስለጠበቅን ከውጭ ደግሞ ምንም አይከሰትብንም ብሎ መቀመጥ አይቻልም እና የእኛ ሰላም የጎረቤቶቻችንም ሰላም ነው። የጎረቤቶቻችን ሰላም ደግሞ ለእኛም የሰላም ዋስትና እንደሚሆን ቀደም ሲልም ግንዛቤው አለ፣ ስትራቴጂው አለ ይህንኑ አጠናክሮ መቀጠል ያስፈልጋል ማለት ነው። ከጎረቤት ሀገሮች ጋር በትብብር የመስራት እንደዚሁም ደግሞ የውስጥ ሰላማቸው እንዲጠናከር የማድረግ ወደ ሰላም እንዲመጡ ከፍተኛ ጥረት ነው የተደረገው። አሁን የተፈጠረው ምቹ አጋጣሚ አለ ደቡብ ሱዳን አካባቢ። እሱ ደግሞ ይበልጥ ተጠናክሮ ውጤት የሚያፈራበት መንገድ መድረስ አለብን። እኛ ደግሞ የውስጥ የቤት ስራችንን መስራት አለብን። የቤት ስራችን ሁለንተናዊ እድገት ሁለንተናዊ አቅም በሀገር ውስጥ የማረጋገጥ ነው የሚሆነው አቶ መሐመድ አቶ መሐመድ ስልካቸው ተቋርጦብናል። ወደ መፍትሄው እንምጣና በጋምቤላ በተደጋጋሚ ጊዜያት በዜጎች ላይ የሚፈጸሙትን ጥቃቶች ለማስቀረት ምን አይነት እርምጃዎች መወሰድ አለባቸው ትላላችሁ? ከክልሉም ሆነ ከፌዴራል መንግስትስ ምን ይጠበቃል? አቶ ኒኬው፣ የኢትዮጵያ መከላከያ ስራዊት ቤት ከተማ ክምያን ዛቡ ድንባር ገብተው ቤዝ ኑራቸውን ህብረተሰቡን ከውጭ ታጣቂዎች የመጠበቅ ስልጣን እንዳላቸው ነው የሚመስለኝ። ያ ካልተደረገ ይህንን የተፈጠረው ከፍተኛ እልቅስ እያመጣው እና በሁሉም የኢትዮጵያውያን ዜጎች ላይ አዘን እና ቁጣ ያስነሳው ጉዳይ እንደሚደገም ጥርጥር የለውም። ምክንያቱም ድንበሩ ክፍተት ያለበት አካባቢ ስለሆነ እነዚህ ደግሞ ነባር ብሔረሰቦች የሰፈሩባቸው ቦታዎች ከደቡብ ሱዳን ድንበር ክፍተት እና በጣም ሰፊ ድንበር ስላለው እነዚህ ታጣቂዎች በሚያደርገው ዘመቻ እና ህፃናትን እና ሴቶችን የመዝረፍ ዘመቻ ተመልሶ የሚመጡበት ጊዜ ይኖራል ብዬ አስባለሁ። ስለዚህ ይህ እንዳይሆን ግን የክልሉ የልዩ አህል ፖሊሶች እንደገና ተጠናክረው ከህብረተሰቡና ከመከላከያ ሰራዊት ጋር አንድ ላይ በመሆን የአገሪቷን ድንበር የማስጠበቅ ስራ እንዲሰሩ የማድረግ ጉዳይ እንዳለባቸው ነው የሚመስለኝ። ዳንኤል አንተስ ምን ትላለህ? አንደኛ ከስደተኞች ጋር በተያያዘ ስደተኞቹ እንዴት ነው የምንይዘው የሚለው ነገር በትክክል መታየት ያለበት ነው። ከካምፓቸው ውጭ ያላቸው እንቅስቃሴ፣ ስደተኛ አያያዙ እና ቦታ ምርጫው ጥንቃቄን ይጠይቃል። ለሁሉም እዛ ላሉት ህዝቦች ዘላቂነት ዋስትና የሚሰጥ መዋቅር መፍጠር ይቻላል። ይህ አካባቢ ይሄ መሬት የኛ ሆኖ እኛ ራሳችን ማስታደር መብታችን ልናጣ ነው የሚለውን ስጋት ማስወገድ የሚቻለው እንደዛ ነገር ትንፋጠር ነው። ፍትህን ከመንግስት ከመጠበቅ ይልቅ ራስ በቀል መውሰድ ነው የሚያበረታታው መዋቅር ላይ እምነት ማጣት ነው። ሀገራዊ ስሜት ማጠናከርም ለምን ክርዱ በትክክል መስራት አለበት። እዚህ ጋርም ጨምረው ባህላዊ መዋቅር አላቸው አንድ ነገር ሲፈጠር በካሳን በምንም በምንም ይፈቱታል። የጎሳ መሪዎች እንደዚህ ግን፣ እነዚ የጎሳ መሪዎች የጎሳ መራሪዎች ተዳክመዋል። ለመንግስት ቀርበሳለው ምናምን የሆነ የተሾመ ሰው ነው ለሁሉም ነገር መልስ የሚሰጠው። እነዚ ሰዎች ሀይላቸውን መመለስ አለበት። ባህላዊ ማቀራችን እውቅና መስጠትና በዛ መልኩ እዛ ያሉት ህብረተሰቦች እንዲፈቱት ያን ማበረታታት ያስፈልጋል ብዬ አስባለሁ። አቶ መሀመድ ሰይድ፣ አቶ ኒኩዋ ኦቻላ እንዲሁም ጋዜጠኛ ዳንኤል ብርሃኑ አመሰግናለሁ። ደህና ቆዩኝ።